ስፖርት ኢትዮጵያ በመጪዎቹ ጥቂት ወራት ውስጥ በመቶዎች የሚቆጠሩ አትሌቶች ላይ ምርመራ አድርጋ እንድታሳውቅ በዓለም አቀፉ አትሌቲክስ ፌዴሬሽኖች ማኅበር ቀነ ገደብ ተሰጥቷታል። የኢትዮጵያ አትሌቲክስ ፌዴሬሽን የምርመራ ውጤቱን በቀነ ገደቡ መሠረት ማቅረብ ካልቻለ ለዓለም አቀፉ ፀረ ኃይል ሰጪ ንጥረ ነገር ኩባንያ ማለትም ዋዳ ደንብ ባለመገዛት በሚል ከባድ ቅጣት ይጠብቋል። በእንግሊዝ ፕሪምየር ሊግ ሊቨርፑል ስቶክ ሲቲን ትናንት አይቀጡ ቅጣት ቀጥቶታል። ሌስተር ሲቲም ትናንት አሸንፏል። አርሰናል ነጥብ ሲጥል ቼልሲ ተሸንፏል ማንቸስተር ዩናይትድ ግን የገጠመው አስደንጋጭ ሽንፈት ነው በጀርመን ቡንደስሊጋ ከታችኛው ዲቪዚዮን ወይም ምድብ ያደጉት ዳርምሽታትና ኢንግሎሽታት ድል ቀንቷቸዋል በስፔን ላ ሊጋ ሪያል ማድሪድ በሰፋ ልዩነት ሲያሸንፍ መሪው ባርሴሎና እጅ ሰጥቷል አብራችሁን ቆዩ ኢትዮጵያ ቁጥራቸው እስከ 200 የሚደርሱ አትሌቶቿ ላይ ፈጣን ምርመራ እንድታከናውን ግዳጅ ተጥሎባታል። የምርመራ ቀነ ገደቡ ካለፈ የአገሪቱ አትሌቲክስ ፌዴሬሽን የሚጠብቀው ቅጣት ከበድ ያለ ነው፤ ቀዳሚው ዜናችን ነው። እዚህ ስቱዲዮ ውስጥ የስፖርት እንቅስቃሴዎችን በተለያዩ ጊዜያት የምትዘግብልን የፓሪሷ ወኪላችን ሃይማኖት ጥሩነት ትገኛለች። ሃይማኖት እንኳን ደህና መጣሽ። እንኳን ደህና ቆየህኝ ማንቴ እንግዲህ የክረምቱ ጭግግ ያለው ጭፍግግ ያለው አየር ጠፍቶ ከውጭ እንደምታዩ ከሆነ በመስታወት ይታያል። ከስቱዲዮ ውጭ አረንጓዴ መስኩ የተለያዩ አበቦች ነጭም ቢጫም አበባ ይታያል። ሰማዩ ዳመና አይለበትም። ቦን እንግዲህ የተቀበለችን በጣም ደስ በሚል የአየር ሁኔታ ነው። እንደማየው እንግዲህ በጣም አረንጓዴ መስክ ይታያል። ከጀርባው ደግሞ በጣም የሚያምረው የራይን ወንዝ አለ። እንግዲህ ደስ የሚል ድባብ ነው፣ ስቱዲዮም ያለው ከውጭም ያለው ማለት ነው። ኢትዮጵያ ደግሞ ሰሞኑን ከባድ ዝናብ ፣ እዚህ ዳመና ጠፍቷል፣ ከባድ ዝናብ እንደወረደ የአየር ሁኔታም ትንሽ ከበድ ያለ ይመስላል። የአየር ሁኔታ ብቻ ሳይሆን የኢትዮጵያ አትሌቲክስ ፌዴሬሽንም ከባድ ዳመናና ጥላ ያጠላበት ነው የሚመስለው። እንግዲህ ልክ ነው፣ አየሩ ከበድ ያለ ይመስላል እንደውም ከዚህ ቀደም ሶስት አትሌቶች ላይ ምርመራ ተደርጎ እንደታገዱ ሶስቱ ላይ ደግሞ ተጨማሪ ምርመራ እንደሚደረግ በአጠቃላይ ዘጠኝ አትሌቶች ላይ ኢትዮጵያ አትሌቲክስ ፌዴሬሽን ኃይል ሰጪ ንጥረ ነገር በመጠቀም በሚል ምርመራ እያደረገባቸው ነው። በዘጠኝ ስንገረም ከ150 እስከ 200 የሚል ነገር ወጥቷል። ወዴት እያመራ ይመስልሻል? እንግዲህ ይሄ በጣም ከባድ ነገር ነው፣ እንዲሁም ፈታኝ ሁኔታ ውስጥ ያለን ነው የሚመስለው። መጀመሪያ ይሄ ወሬ መናፈስ ሲጀምር የኢትዮጵያ አትሌቲክስ ፌዴሬሽን ይሄ ጉዳይ አያሰጋኝም የሚል ነገር ነበረ ተናግሮ የነበረው ዋላ ደር እያለ ግን አጠቃላይ መንፈሱም እየተለወጠ ነው ያለውና ትንሽ ጠጠር ያለ ነገር ይመስላል። በዚህ መልኩ ከቀጠለ ኢትዮጵያ ከዓለም አቀፉ አትሌቲክስ ፌዴሬሽን የሚጠብቃት ነገር ትንሽ ከበድ ያለ ነው የሚመስለው። ዶክተር አያሌው ጥላሁን ለፈረንሳይ ዜና አገልግሎት እንደተናገሩት ከሆነ በቅርቡ የሚካሄደው የሪዮ ዴ ጄኔሮ ኦሎምፒክ ከዛ መታገድ አያሰጋንም ብሏል። ግን ኢትዮጵያ በተሰጣ ጥቂት ወራት ውስጥ ምርመራውን አከናውና ውጤቱን ካልገለጸች ምንድን ነው የሚገጥማት? ስፖርቱ ምን ይገጥሟል? ፌዴሬሽኑ ይሄን ነገር ማሳውቋል። ምርመራውን አጠናክሮ ለመቀጠልና በተሰጠው ቀነ ገደብ ምርመራውን ለመጨረስ የሚያስችሉ ሁኔታዎችን ለመስራት ዝግጅት ላይ መሆኑን ነው የሚገልጸው። ጎረቤት ኬንያን ስንመለከት ተመሳሳይ አጣብቂኝ ውስጥ ነው ያለችው። እንግዲህ እነዚህ ሁለት ሀገራት በአትሌቲክሱ በተለይ በረጅም ርቀት ላይ በዓለም ደረጃ ስማቸው የሚጠራ በርካታ አትሌቶች ያፈሩ ሀገራት ናቸው። አሁን ችግሩ ሁለቱም ሀገራት ላይ ነው ያለው። ኬንያ እንግዲህ የተሰጣትን የሁለት ጊዜ ገደብ አልፋለች። ነገ ነው እንግዲህ የሚጠበቀው። ልክ ነው። ስለዚህ አሁን ኬንያስ የሚደርሳት እጣ ነገ ለኢትዮጵያ አይደርስም ወይ? ይሄን ትልቅ ጥያቄ። በጣም እንደ ራሻ ኮምፕሙሉ ለሙሉ ወጥታለች፣ ታግዳለች። ስለዚህ ለገም ያህን ነገር አይደርሰንም ብለን እጃችንን አጣምረን የምንቀመጥበት ወይ ደግሞ እርግጠኛ የምንሆኑበት ምንም ምክንያት የለም። በአትሌቲክስ ፌዴሬሽን በኩል በተሰጠው መግለጫ ወይንም ደግሞ በአጠቃላይ ከስፖርቱ ማህበረሰብ እንደሚነገረው ከአመራሮቹ እንደሚሰማው ከሆነ ኢትዮጵያ ጸረ ሀይል ሰጪ መድኃኒትን የሚቆጣጠር ተቋሟ ተቋም አለ ለማለትም ይከብዳል ማለት ይቻላል። ገና አሁን እያቋቋም ነው የተባለው እና ይሄ የምርመራ ሂደቱ ኢትዮጵያ ላይ በጣም ደካማ እንደሆነ ነው የተገለጠው። ብዙ ሐኪሞች የሉም፣ መሳሪያው የለም። ምንድን ነው በኮሚቴ ደረጃ አለ ይህን ምርመራ ማለት ምርመራውን ያካየውን አሁንም ግን ይህን ነገር የሚከታተል አካል አለ። ሆኖም ግን ጥልቅ በሆነ መንገድ አይደለም ይሄን ነገር እየተሰራበት ያለው ወይ ደግሞ አለ ለማለት ያህል ነው። ተጨማሪም እንኳን አይደለም። ይሄን ብዙ ምርመራ፣ ብዙ ገንዘብ፣ ብዙ ነገር የተማረ በዚህ ሙያ ላይ የሰለጠነ ባለሙያተኛ በሚያስፈልገው አካል ቀርቶ ራሱ ፌዴሬሽኑ ወይ ደግሞ ና ስፖርት ሚኒስትር ደረጃ የተቋቋመው የህክምና ክፍል በአንድ ወይ በሁለት ባለሙያ ብቻ የሚመራ ነው። እንዲሁም ብዙ ጊዜ አትሌቶቹ የሚወስዷቸው መድኒቶች ከመውሰዳቸው በፊት ለህክምናው ባለሙያ እንዲያሳውቁ እንዲያደርጉ መመሪያው ቢኖርም እንግዲህ በአንድ ግለሰብ ሁለት ለአንድ ግለሰብ አ አብሮ ወይ ሊጓዝ ይችላል። ሐኪሙ ሊጓዝ ይችላል፣ ላይኖር ይችላል። እንግዲህ ያ ሁሉ አትሌት ይህን እድል አያገኝም። አንድ ከዛ በተጨማሪም ይህን እድል የሚያገኙት የብሔራዊ ቡድን የተካተቱ አትሌቶች ናቸው እንጂ ይሄ ከውጭ አዳዲሶቹ ወይም ደግሞ በምንም ነገር ያልታቀፉ አትሌቶች ይህን እድል የማግኘታቸው ደረጃ በጣም ውስን ነው። ምናልባት እነዚህ ነገሮችም ተደማምረው መረጃው፣ እውቀቱ ከዘመናዊ ኢንፎርሜሽኑ ጋር አብሮ የሚሄዱ ሁኔታ እየተወሳሰበ ይሄድና ለዚህ አይነት ችግር የሚደርሱበት ሁኔታ ነው እንግዲህ እየተመለከትን ያለ ነው። በተጨማሪ ደግሞ መሳሪያው ራሱ መመርመሪያውም አለመኖሩ እንደ አንድ እሱ ትልቅ ነገር ነው። በተጨማሪ ግን አሁንም እየተነገረ ያለው ይሄ ነገር ለህዝብ ይፋ መሆን አለበት። ለሌላውም አትሌቱም ሆነ ለህብረተሰቡ ይህ ነገር እንደ ማስተማሪያ መሆን አለበት። አሁንም ፌዴሬሽኑም የወጣቶችና ስፖርት ሚኒስትርም እየገለጸ ያለው ከዚህ በፊት ግልጹ ነው አለመነጋገር፣ መረጃዎቹ በበቂ ደረጃ ለአትሌቱም ለህብረተሰቡም አለመገለጽ ዛሬ ላይ እንዲህ አይነት ትልቅ ነገር ሲመጣ እንደ ጉድ እየተነገረ ነው ያለው። ግን መረጃዎቹ አስቀድመው ቢኖሩ የተሻለ ግባት ይኖራቸው ነበር። የሁሉ ችግር ውስጥ መግባትም ላይኖር ይችል ነበር እና ከዛ በተጨማሪም እንደምናየው በትልልቅ የአትሌቲክስ ውድድሮች ላይ ጥላ አጥልቷል ብዬ ነው የምናገረው። ለምሳሌ በአሁኑ በቅርቡ የተካሄደው ዓለም አቀፍ የቤት ውስጥ ዓለም አቀፍ ውድድር ላይ ኢትዮጵያ ሁለተኛ ነው የወጣችሁ። በቤት ውስጥ ውድድር ልክ ነው። በቅርቡ አሜሪካ በተካሄደው ውድድር፣ ባለፈው ደግሞ እንደዚሁ አምስተኛ ወተናል። ሶስት ወርቅ ጨምረን፣ ግን ምን ያህል ነበር አቀባበሩ ራሱ መናገር ይቻላል። ድሮ ስለ ኢትዮጵያ አትሌቶች የሚነገረው ዝና አይደለም ዛሬ ላይ በተለያዩ ዓለም አቀፍ መድረኮች እየተነገረ ያለው። ሲነሳ እንኳን ድላቸው አብሮ ይሄ ነገር መነሳት ጀምሯል። ና ትንሽ እንደ ኢትዮጵያዊነት ያሳምመሃል። ነጥፎ ጥላ አጥልቷል። በቅርቡ እንኳን አሁን ፓሪስ ላይ የተደረገው የፓሪስ ማራቶን ነበር እና ከዚህ በፊት የነበረው ድባብ አይደለም የነበረው እና ይሄ ራሱ ትልቅ ነገር ነው። በአሁኑ ሰዓት ላይ በአትሌቲክሱ ላይ እያንጃበበ ያለው ጥላ ማለት ነው። ጥሩ እንግዲህ መቼም ይሄ ጥቁር ደመና ያጠላው ጥላ ተገፎ ብራ እንደሚሆን ተስፋ እናደርጋለን። ሃይማኖት ጥሩነ ለሰጠሽን ማብራሪያ ከልብ እናመሰግናለን። መልካም ቀን ይሆነልሽ። እኔ መጣ አመሰግናለሁ። የአትሌቲክሱ ዘርፍ ላይ ጥላ ቢያጥላም ትናንትና በሁለት የአውሮጳ ከተሞች በተከናወኑ የማራቶን ውድድሮች ኢትዮጵያውያን ሴት አትሌቶች በሁለቱም ድል ቀንቷቸዋል። በሮተርዳሙ የማራቶን ሩጫ ለተብርሃን ገብረሥላሴ በ2 ሰዓት ከ26 ደቂቃ ከ15 ሰከንድ አንደኛ ስትወጣ ሌላኛዋ ኢትዮጵያዊት ሱቱሜ ከበደ በሁለተኛነት አጠናቃለች። በቪየናው ፉክክር ደግሞ ኢትዮጵያዊቱ አትሌት ሹኮ ገኔሞ አንደኛ ሆናለች። የገባችበት ሰዓት 2 ሰዓት ከ24 ደቂቃ ከ31 ሰከንድ ነው። ሩት ዋጋ ተከትላት በመግባት ሁለተኛ ወጥታለች። በሁለቱም ውድድሮች በወንዶቹ ፉክክር ኬንያውያን አሸናፊ ሆኗል። እግር ኳስ በእንግሊዝ ፕሪምየር ሊግ ሊቨርፑል ስቶክ ሲቲን አራት ለአንድ በሆነ ሰፊ ልዩነት በማሸነፍ ነጥቡን 48 አድርሷል። ደረጃውንም ወደ ስምንተኛነት አሻሽሏል። ሁለት ተስተካካይ ጨዋታ ይቀሯል። አንድ ተስተካካይ ጨዋታ የሚቀረው ቸልሲ ቅዳሜ ዕለት በስዋንሲ ሲቲ አንድ ለባዶ ተሸንፏል። አርሰናል በበኩሉ 59 ነጥብ ይዞ ሦስተኛ ደረጃ ላይ ይገኛል። እሱም አንድ ተስተካካይ ጨዋታ ይቀሯል። ከዌስትሃም ዩናይትድ ጋር 3 ለ3 በመለያየት ነጥብ በመጋራቱ ከመሪው ሌስተር ሲቲ ጋር የነበረው የነጥብ ልዩነት በ13 ርቋል። ሌስተር ሲቲ ትናንት ሰንደርላንድን 2 ለ0 አሸንፎ በ72 ነጥብ የመሪነት ግስጋሴውን ቀጥሏል። ማንቸስተር ዩናይትድ በቶትናም 3 ለ0 ተረቶ በ53 ነጥቡ አምስተኛ ደረጃ ላይ ተወስኗል። ከፊቱ እንደሚገኘው እንደ ማንቸስተር ሲቲ አንድ ተስተካካይ ጨዋታ ይቀሯል። ዌስት ብሮሚችን ሁለት ለአንድ ድል ያደረገው ማንቸስተር ሲቲ በ57 ነጥቡ አራተኛ ደረጃ ላይ ይገኛል። ቶትናም በ65 ነጥብ ደረጃው ሁለተኛ ነው። በጀርመን ቡንደስሊጋ ዳርምሽታት ሃምቡርግን ሁለት ለአንድ በማሸነፍ ኢንግሎሽታት ደግሞ ቦሩሲያ ሚንሽንግላድ ባህን አንድ ለዜሮ በመርታት በሚቀጥለው የውድድር ዘመንም በቡንደስሊጋው የመዝለቅ ጥንካሬያቸውን አሳይቷል። ከትናንት በስቲያ ሽቱትጋርትን 3 ለ1 የረታው ባየር ሚኒሽን ቡንደስሊጋውን በ75 ነጥብ እየመራ ነው። ቦሩሲያ ዶርትሙንድ በ68 ይከተላል። ትናንት ከሻልክ ጋር 2 ለ2 ነጥብ ተጋርቷል። በስፔን ላ ሊጋ ሪያል ማድሪድ አይበርን ቅዳሜ ዕለት 4 ለ0 በማንኮታኮት ከመሪው ባርሴሎና ጋር የነጥብ ልዩነቱን ወደ አራት አድርሶታል። ከአትሌቲኮ ማድሪድ ደግሞ በአንድ ነጥብ ነው የሚበለጠው። 76 ነጥብ ያለው ባርሴሎና በሪያል ሶሴዳድ አንድ ለምንም በመሸነፍ እጅ ሰጥቷል። አትሌቲኮ ማድሪድ ኢስፓኞላን ሶስት ለአንድ አሸንፏል። የሻምፒዮንስ ሊግ ሩብ ፍጻሜ ውድድር በነገ ዕለት ይከናወናል። የስፔኑ ኃያል ሪያል ማድሪድ ከጀርመኑ ቮልስቡርግ ጋር ይጋጠማል። ባለፉ ሳምንት በተከናወነው የመጀመሪያው ጨዋታ ቮልስቡርግ በሜዳው ሪያል ማድሪድን ሁለት ለዜሮ ጉድ አድርጎታል። ሁለት እኩል የተለያዩት የፈረንሳዩ ፓሪስ ሰንጀርሜንና የእንግሊዙ ማንቸስተር ሲቲም ሁለተኛ ጨዋታቸውን የሚያከናውኑት በነገ ዕለት ምሽት ላይ ነው። ከነገ በስቲያ ረቡ ደግሞ የጀርመኑ ኃያል ባየር ሚሽን የፖርቹጋሉ ቤኔፊካ ሊስቦንን ይገጥማል ባለፈው ሳምንት ረቡ ባየ ሚሽን ቤኔፊካን በጠበበ ልዩነት አንድ ለባዶ ነበር ያሸነፈው አድማጮች የስፖርት ጥንቅራችን በዚሁ ይጠናቅቃል ማንተጋፍቶት ስለሽነኝ አስተያየትና ጥቆማችኋ ያለን መልካም ጊዜ ጤና ይስጥልኝ